Foreign Service Institute, Amharic Basic Course, Unit 8, Basic Sentences, for Learning. Twat Twat Adarrega. Madreg. Yadargal. Tuat, tuat, mint Adargal lef. አልጋ ተነሳ፣ መነሳት፣ ይነሳል። ታጠበ፣ መታጠብ፣ ይታጠባል። አልጋዬ እነሳና ፊቴን እታጠባለሁ። ቁርስ አጠና፣ ማጥናት፣ ያጠናል። ከቁርስ በፊት ታጠናለህ? የለም፣ ከቁርስ በኋላ ነው። አይነት በላ መብላት ይበላል። ምን አይነት ቁርስ ትበላለህ? ጥብስ እንቁላል፣ ዳቦ፣ ቅቤ ጥብስ። እንቁላልና ዳቦ በቅቤ በላለሁ። ብርቱካን ጭማቂ፣ ወተት የብርቱካን ጭማቂና ቡና በወተት እጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? እኩል ሁለት ሰዓት ተኩል በሁለት ሰዓት ተኩል ይሄዳለሁ። ፎር ፍሎንሲን ጠዋት ጠዋት ምን ታደርጋለህ? ካልጋዬ እነሳና ፊቴን እታጠባለሁ። ከቁርስ በፊት ታጠናለህ? የለም፣ ከቁርስ በኋላ ነው። ምን አይነት ቁርስ ትበላለህ? ጥብስ እንቁላልና ዳቦ በቅቤ እበላለሁ። የብርቱካን ጭማቂና ቡና በወተት እጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? በሁለት ሰዓት ተኩል እሄዳለሁ ፎር ጠዋት ጠዋት ምን ታደርጋለህ? ካልጋዬን ነሳና ፊቴን እታጠባለሁ። ከቁርስ በፊት ታጠናለህ? የለም፣ ከቁርስ በኋላ ነው። ምን አይነት ቁርስ ትበላለህ? ጥብስ እንቁላልና ዳቦው በቅቤ እበላለሁ። የብርቱካን ጭማቂና ቡና በወተት ትጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? በሁለት ሰዓት ተኩል ይሄዳለሁ። Numbers Asraand Asrahulet Asra Sost Asra Rat Asra Arat Asra Mist Asra Amist Asras a dist, Asras bat, mint, Transformation drills, drill one, and as I have said thing. መጽሐፉን ሰጠኝ። ለአንድ ክፍል አስር ብር ከፈለው። ለክፍሉ አስር ብር ከፈለው። አንድ መኪና ወሰዱ። መኪናውን ወሰዱት። ቁርስ ፈለግሁ። ቁርሱን ፈለግሁት። አውቶቡስ ጠበቀች። አውቶቡሱን ጠበቀች። አንድ ቤት ዘጋን። ቤቱን ዘጋነው። ጭማቂ ጠጡ። ጭማቂውን ጠጡት። ወተት ጠጣሽ ወተቱን ጠጣሽው። አንድ ቤት ሰሩ። ቤቱን ሰሩት። አንድ ተማሪ ጠራህ። ተማሪውን ጠራኸው። አንድ ተማሪ ጠራሁ። ተማሪውን ጠራሁት። አንድ ተማሪ ጠራሽ። ተማሪውን ጠራሽው። አንድ መኪና ለአባቴ ሰጣችሁ። መኪናውን ለአባቴ ሰጣችሁት። ገንዘብ አደረስሁ። ገንዘቡን አደረስሁት። ቁርስ በላን፣ ቁርሱን በላነው። አንድ ቃል አወቅ፣ ቃሉን አወቅኸው። አንድ ዕቃ አስገቡ፣ ዕቃውን አስገቡት። አንድ ከተማ ዞራችሁ ከተማውን ዞራችሁት። አንድ ሆቴል አየች፣ ሆቴሉን አየችው። አንድ ቤት አሳዩ፣ ቤቱን አሳዩት። ብዙ ገንዘብ አገኘሁ፣ ገንዘቡን አገኘሁት። አንድ ሴት አየን፣ ሴትየዋን አየናት። ትምህርት አጠናህ፣ ትምህርቱን አጠናኸው። ቡና ጠጣችሁ፣ ቡናውን ጠጣችሁት። ብዙ ተማሪዎች አዩ፣ ተማሪዎቹን አዩዋቸው። ብዙ ሰዎች ወሰዳችሁ፣ ሰዎቹን ወሰዳችኋቸው። ብዙ ተማሪዎች አወቁ፣ ተማሪዎቹን አወቅኋቸው። ብዙ ተማሪዎች አሜሪካ አደረስህ። ተማሪዎቹን አሜሪካ አደረስካቸው። ብዙ ዕቃዎች ወሰድሽ። ዕቃዎቹን ወሰድሻቸው። አስተማሪዎች ፈለጉ። አስተማሪዎቹን ፈለጓቸው። مسحها عفون مسحها عفوني لك في العصر البر كفلو العصر البر كفل ماكن عون መኪናውን ይወስዱታል። ቁርሱን ፈለግሁት። ቁርሱን እፈልገዋለሁ። አውቶቡሱን ጠበቀች። አውቶቡሱን ትጠብቃለች። ቤቱን ዘጋ። ነው ቤቱን እንዘጋዋለን። ጭማቂውን ጠጡት። ጭማቂውን ይጠጡታል። ወተቱን ጠጣሽው። ወተቱን ትጠጨዋለሽ። ቤቱን ሰሩት ቤቱን ይሰሩታል። ተማሪውን ጠራኸው። ተማሪውን ትጠራዋለህ። ተማሪውን ጠራሁት። ተማሪውን እጠራዋለሁ። ተማሪውን ጠራሽው። ተማሪውን ትጠሪዋለሽ። መኪናውን ለአባቴ ሰጣችሁት። መኪናውን ለአባቴ ትሰጡታላችሁ። ገንዘቡን አደረስኩት። ገንዘቡን አደርሰዋለሁ። ቁርሱን በላ ነው። ቁርሱን እንበላዋለን። ቃሉን አወቅኸው። ቃሉን ታውቀዋለህ። እቃውን አስገቡት። እቃውን ያስገቡታል። ከተማውን ዞራችሁት። ከተማውን ትዞሩታላችሁ። ሆቴሉን አየችው። ሆቴሉን ታየዋለች። ቤቱን አሳዩት። ቤቱን ያሳዩታል። ገንዘቡን አገኘሁት። ገንዘቡን አገኘዋለሁ። ሴትየዋን አየናት። ሴትየዋን እናያታለን። ትምህርቱን አጠናኸው። ትምህርቱን ታጠናዋለህ። ቡናውን ጠጣችሁት። ቡናውን ትጠጡታላችሁ። ተማሪዎቹን አዩዋቸው። ተማሪዎቹን ያዩዋቸዋል። ሰዎቹን ወሰዳችኋቸው። ሰዎቹን ትወስዷቸዋላችሁ። ተማሪዎቹን አወቅኋቸው። ተማሪዎቹን አውቃቸዋለሁ። ተማሪዎቹን አሜሪካ ደረስካቸው። ተማሪዎቹን አሜሪካ ታደርሳቸዋለህ። ዕቃዎቹን ወሰድሻቸው። ዕቃዎቹን ትወስጃቸዋለሽ። አስተማሪዎቹን ፈለጓቸው። አስተማሪዎቹን ይፈልጓቸዋል። questions and answers መኪናውን ላቶ ከበደ መቼ ሰጣችሁት? ትናንት ሰጠ ነው። ምስተውን አዲስ አበባ መቻ አደረሷት ዛራ አደረስኳት። አስተማሪዎቹን የት አገር አዩአቸው? አሜሪካ ውስጥ አየኋቸው። የኔን መጽሐፍ ማን ወሰደው? አቶ ዮሐንስ ወሰደው። ለአስተማሪዋ መኪና ማን ሰጣት? አባትና እናቷ ሰጧት። ይህንን ቤት ማን አሳየው? ተማሪዎች አሳዩኝ። አገርህን ማን አወቀው? አስተማሪዎች አወቁት። የአስተማሪዋን መኪና ማን ፈለገው? አስተማሪዎች ፈለጉት። አቶ ለማንና አቶ ከበደን ወደ ትምህርት ቤቱ መቼ ጠራችኋቸው? ዛሬ ከሰዓት በኋላ ጠራናቸው። ለአስተማሪው ገንዘቡን መቼ ከፈላችሁት? ከሰዓት በኋላ ከፈል ነው። እዚህ ማንን ጠበቃችሁ? አቶ ከበደን ጠበቅ ነው። ቤቱን መቼ ሠራችሁት? ትናንት ሠራ ነው። መጽሐፉን መቼ ሰጣችሁት? ዛሬ ከሰዓት በፊት ሰጠ ነው። አስተማሪዎቹንና ተማሪዎቹን የት ተገናኛችኋቸው? ጊዮን ሆቴል ተገናኘናቸው። ተማሪዎቹን መቼ ጠራችኋቸው? ትናንት ከሰዓት በኋላ ጠራናቸው። የአቶ ከበደን ቡና ማን ጠጣው? ተማሪዋ ጠጣችው። የአቶ ከበደን መኪና የት ወሰዳችሁት? ወደ አሜሪካ ወሰድ ነው። መኪናውን ማን ወሰደው? አቶ ለማ ወሰደው። መጽሐፉን ነው የት አደረሱት? ትምህርት ቤት አደረስኩት። መኪናውን ማን ዘጋው? ያቶ ከበደ ሚስት ዘጋችው። ትምህርት ቤቱን ማን ዞረው? አስተማሪዎች ዞሩት። መጽሐፉን ለማን ሰጠሽው? ለተማሪው ሰጠሁት። አቶ ለማ ወደ ትምህርት ቤት መቼ ይሄዳል? ነገ በአምስት ሰዓት ይሄዳል። ቁርስ መቼ ትበላለህ? ጠዋት እበላለሁ። ዛሬ የት ትሄዳላችሁ? ወደ አዲስ ከተማ እንሄዳለን። ወደ ትምህርት ቤት ማን መጣ? ያቶ ለማ አባት መጡ። ቁርስ ምን ትበላለህ? ጥብስ እንቁላል፣ ከቅቤ እና ዳቦ እበላለሁ። ለቁርስ ምን ትጠጣለህ? ወተትና የብርቱካን ጭማቂ ጠጣለሁ። ቁርሳችሁን የት ትበላላችሁ? በቤታችን ውስጥ እንበላለን። ዛሬ ትምህርቱን ማን ያጠናል? የኔ ወንድም ያጠናል። ጧት ጧት የት ትሄዳላችሁ? ወደ ትምህርት ቤት እንሄዳለን። ስንት አጎቶች አሉዎት? አስር አጎቶች አሉኝ። ትምህርት ቤቱን ማናሳየህ እናቴ አሳየችኝ። አቶ ከበደ ስንት መኪናዎች ነበሩት? ሦስት መኪናዎች ነበሩት። ዛሬ በሁለት ሰዓት አገኝሻለሁ። አዎ ያገኙኛል። መጽሐፉን ለከበደ መቼ ትሰጡታላችሁ? ነገ እንሰጠዋለን። ገንዘበውን ለማን ይሰጡታል ለሚስቴ እሰጣታለሁ? ምስትህን የት ታያታለህ በትምህርት ቤት ውስጥ አያታለሁ መጽሐፍሽን የት ትወስጅዋለሽ ወደ ቤቴ ወስደዋለሁ አዲስ መኪና ማን ይሰጥሻል? አባቴ ይሰጠኛል። የኔን መኪና ማን ይፈልገዋል? እኔ እፈልገዋለሁ። ወደ ትምህርት ቤት ማን ይጠራሃል? አስተማሪዬ ይጠራኛል። ገንዘቡን የት ትከፍልታላችሁ? እዚህ እንከፍለዋለን። አዲስ አበባን ማን አየው? አቶ ከበደና አባቱ አዩት። አቶ ከበደን ወደ አዲስ ከተማ ማን አደረሰው? ወንድሞ አደረሰው። አድራሻሽን ማን አወቀው? እኔ አወቅሁት። መጽሐፌን የት አገኘሽው? አንተ ቤት ውስጥ አገኘሁት። አቶ ለማን መች ይገናኙታል? አሁን እገናኘዋለሁ። የት አገኛችኋለሁ? አዲስ ከተማ ውስጥ አገኝናለሽ። መች ትነግራታለህ? ዛሬ እነግራታለሁ። አስተማሪውን ማን ይፈልገዋል? አቶ ከበደ ይፈልገዋል። ከበደን የት ታገኘዋለሽ? ትምህርት ቤት ውስጥ አገኘዋለሁ። አስተማሪዋን ምን ጠየቃችኋት? ስለ አዲስ አበባ ጠየቅናት። መኪናውን ማን ዘጋው? አቶ ለማ ዘጋው። እዚህ ማን ይጠብቅሃል? ለማ ይጠብቀኛል። ቤቱን መች ትሰሩታላችሁ? ነገ እንሰራዋለን። አስተማሪዋን የት ታዩዋት አላችሁ? አዲስ አበባ ውስጥ እናያታለን። መኪናውን መቼ ትሰጡኛላችሁ? ነገ ከሰዓት በኋላ እንሰጥሃለን። ተማሪዎቹን ወደ ትምህርት ቤት መቼ ትጠሯቸዋላችሁ ነገ እንጠራቸዋለን። ቡና የት ትጠጣላችሁ? እዚህ እንጠጣለን። መኪናውን ማን ይዘጋዋል? ተማሪው ይዘጋዋል። ከተማውን ማን ይዞረዋል? አስተማሪዎች ይዞሩታል። መኪና ማን ይሰጠሃል? አባቴ ይሰጠኛል። አስተማሪውን ማን ያመሰግነዋል? እኔ አመሰግነዋለሁ። አቶ ከበደ ስንት መኪናዎች ይሰጠሃል? ሁለት መኪናዎች ይሰጠኛል። በስንት ሰዓት ተነሳችሁ በሦስት ሰዓት ተነሳን ዳቦ በቅቤ መቼ በሉ ትናንት በላሁ ካልጋችሁ በስንት ሰዓት ትነሳላችሁ በሁለት ሰዓት ተኩል እንነሳለን ነገ ምን ያደርጋሉ ወደ ከተማ እሄዳለሁ። መኪናውን እዚህ ማን አደረሰው? አስተማሪዎች አደረሱት። ለትምህርት የት መሄድ ትፈልጋላችሁ? ወደ አሜሪካ መሄድ እንፈልጋለን። ወደ ቤታችሁ ማንን መጥራት ትፈልጋላችሁ? የአቶ ዮሐንስን እናት መጥራት እንፈልጋለን። ድርሰት ባቡሩን መያዝ ይችላል። ያዘ፣ መያዝ፣ ይይዛል። ሌላ ሰው መምጣት ይችላል። አቶ ዮሐንስ አሜሪካዊ ተማሪ ነው። እሱ አማርኛ ያጠናል። ጧት ጧት በአንድ ሰዓት ከአልጋው ይነሳና ፊቱን ይታጠባል። በሁለት ሰዓት ለቁርስ ወደ ምግብ ቤት ይሄድና የብርቱካን ጭማቂ ይጠጣል። ከአንድ ሰዓት በኋላ እንቁላል ጥብስና ዳቦ በቅቤ ይበላና ቡና በወተት ይጠጣል። በሁለት ሰዓት ተኩል መጽሐፎቹን ይይዝና ከሌሎች ተማሪዎች ጋር ወደ ትምህርት ቤቱ ይሄዳል። ጥያቄዎች፦ አቶ ዮሐንስ ምን ያጠናል? እሱ የት ያጠናል? ከአልጋው በስንት ሰዓት ይነሳል? ፊቱን የት ይታጠባል? ለቁርሱ የት ይሄዳል? ለቁርሱ ምን ይበላል? እሱ ከቁርሱ በፊት ምን ይጠጣል? ከቁርሱ በኋላ ምን ይጠጣል? ወደ ትምህርት ቤት በስንት ሰዓት ይሄዳል? ወደ ትምህርት ቤት ከመሄዱ በፊት ምን ይይዛል? ከሱ ጋር ወደ ትምህርት ቤት ማን ይሄዳል? This is the end of unit eight.